SBS Radio. የሴቶች አውድ በኤስቢኤስ አማርኛ በዚህ ፕሮግራማችን በሴቶች ጾታዊ ማኅበራዊ ኢኮኖሚያዊና ሌሎችም ሁለንተናዊ ጉዳዮች ዙሪያ እንወያያለን የሴቶች አውድ በኤስቢኤስ a Marignano. ኮቪድ-19 ዓለም አቀፍ ወረርሽኝ የጤና ቀውስ ከሆነ ከአንድ ዓመት ጊዜ በላይ ያስቆጠረ ቢሆንም ዛሬም ድረስ ከዓለማችን የጤና ቀውሶች ዝርዝር ውስጥ ቀዳሚ ቦታውን እንደያዘ ይገኛል። አውስትራሊያ የቫይረሱን ስርጭት በአግባቡ ከተቆጣጠሩት አገሮች ውስጥ በቀዳሚነት ብትገኝም መንግስትንም ሆነ ህዝቧን ጠንካራ የሆኑ ዋጋዎችን አስከፍሏል። ኮቪድ-19 የተለያዩ የጤና ጥንቆች ቢኖሩትም በተለይ ደግሞ ተለይቶ መቆየት ወይም ማቆየት ሎክዳውን ጋር በተያያዘ ብዙ የአይምሮ ጤና ችግሮች እንዳሻቀቡም ተገልጿል። የዛሬው የሴቶች አውድ ፕሮግራማችን እንግዳ የምክር አገልግሎትና የአይምሮ ጤና ባለሙያ የሆነችው ወጣት ትዕግስት ከበደ ስትሆን ኮቪድ-19 በአእምሮ ጤና ዙሪያ ያስከተለውን ችግሮች ገልጻልናለች። ወጣት ትግስት ባለፈው ዓመት በተለይ ደግሞ በፍላሚንግተንና ኖርስ ሜልበርን የጋራ መኖሪያ ቤቶች ላይ በድንገት ሙሉ ለሙሉ ዝግ እንዲሆኑ በተደረገበት ወቅትም ማህበረሰቡን በመወከል የተለያዩ የድጋፍ አገልግሎትን ስትሰጥ ቆይታለች። እንደሷ አባባልም በወቅቱ የተወሰደው እርምጃም ከአይምሮ ጤና አንጻር ሲታይ በተለይ የአፍሪካውያንን ማህበረሰብ በእጅጉ ጎድተዋል ትለናለች። 2020 ሜልበርን በታወቀው ሎክዳውን ስንሆን ከዛም በላይ ደግሞ ፓብሊክ ሃውዚንግ ፍሊሚንግና ኖርት ሜልበርን በሚኖሩት እንደዛ በጣም በሚያስነግጥ መንገድ ሲቆለፉ ማለት ነው። እኔ የህድኩበት በዛ ድሮ ስለምኖር በዛ አካባቢ ቤተሰቦችም ከዛ ስለምኖሩ በዛ መንገድ ነው ያስኩት። እንደራሴ እኔስ ብሆን የኔ ቤተሰብ እኮ ናቸው እያልኩ ያስብኩት ምን አይነት ጭንቀት እንደሚይዝ ለሰው ባለኝ ሙያዬ የተነሳ በሜንትል ሄልፍ መንገድ ነው ያየውት። እና በቮለንቲር ሆኜ ብዙ ኒውዝ ማስተላለፍ ነበር ና እድለኛ ነበርኩ። ለምን የነበረኝ ሶሻል ሚዲያ በሜንታል ሄልፍ ይታወቅ ነበር ና በዛ ነው ብዙ የተቸገሩትን ብቻም ሳይሆን ያልተደረጉት ስራዎች ወይም ሰው ማያውቀው ነገር ለማስተላለፍ የሞከርኩት የሰውን ችግርን ለማሳየት ብዬ ማለት ነው። እና ያን ችግር ቢቀንስ ይህ ጭንቀታቸው እንዲቀነስላቸው። በሁለተኛው መንገድ ደግሞ በአሁኑ ሰዓት በምናየው የአሁኑ ሎክዳውንም ቢሆንም ወይም ያለፈው ሎክዳውን ቢሆንም ሎክዳውን ወይም ኮቪድ ብለን ካየነው ማለት ነው ኮሌክቲቭ ትሮማ የሚባል ነገር አለ። ኮሌክቲቭ ትሮማ ማለት ትሮማ ራሱ ትሮማቲክ የሚባል ነገር በእንግሊዝኛ ብሬክዳውን ስናደርገው ማለት የሆነ ሰው የሚያስፈራ ነገር ሲያጋጥማቸው፣ የሚያስፈራ ማለት ምን ማለት ነው? ከአቅም በላይ ሲሆንባቸው ካሰቡት በላይ ምን ማድረግ እንዳለብኝ ሲጠፋባቸው ያ ነገር ትሮማቲክ ይባላል እና ኮሌክቲቭ ሲባል ደግሞ በብዛት በሕዝብ አብሮ የሚያየው ፍራቻ ወይ አብሮ የተጨናነቀ ማለት ኮቪድ ሁላችንም ሜልበን ባለን በተለይ አብረን ነው የተቆለፍን፣ ነው አብረን ነው ችግሩን ያየ ነው። እና ያ ኮሌክቲቭ ህዝቡ እንዳለ የፈራነው ጊዜ ወይም አሁን ብንፈራም ምንፈራው ጊዜ አብረን ያሳለፍን ነው ስለሆነ ሁላችን ተመሳሳይ ነገር ያሳለፍን ነው። ግን ችግሩ ተመሳሳይ ቢሆን የሁሉም ሰው ኤክስፒሪየንስ ወይ የሚያጋጥማቸው አንድ አይደለም። እና በሜንታል ሄልት መንገድ ሳየው ማለት ነው። ሎክዳውን ቢሆን ያለን ችግር ያባዘዋል። ቤት ባይኖረን ሎክዳውን ሲባል ያ የበለጠ ችግር ያደርገዋል። የት የት እንጀ ሎክዳውን ሆናለሁ ወይም ደግሞ ከቤቴ ውስጥ ችግር ቢኖር እና የወጣው ስራ እየሰራ ወይ ውክ እያደረኩ ወይ እየዞብ ያን ያቀልልኝ ከሆነ ነቤትች ተቆለፊ ብባ ያን ያባዛብኛል። እና ማለት አማርኛ ሁለተኛ ቋንቋ ስለሆነ አንዳንዴ ይከብደኛል። ግን ኮቪድ አምፕሊፋይዝ ኢኒኳሊቲ፣ ኮቪድ ያለን ችግር እንዲብስ ያደርገዋል። አንዳንዴ ለአንዳንዱ ቤተ ክርስቲያን ይሁን መስጊድን ይሁን ለዛ ሰው ይሄ ነው ቴሬፒያቸው፣ ይሄ ነው ሀይምራቸው፣ እረፍት የሚልበት ቦታ እና የሚያስፈልገን ነገር ለሀይምሮችን ይሁን ለሰውነታችን ይሁን ሲወሰድብን ለረጅም ጊዜ ያለን ጭንቀት ያለን ችግር እንዲባዛ ያደርገዋል እና በዛን ሰዓት ላይ ብዙ ሜንታል ሄልት ወርከሮች ራሴንም ከትቼ ማለት ነው፣ በጣም ክላይንት በዛብን። ፌዴራል ጋቨርንመንት ራሱ ሰው ጭንቀት ላይ እንዳለ ስላወቁ የሰጡት ፋንዲንግ ለሜንታል ሄልት ለሜዲኬር አይተነው አናውቅም እንደዚህ የሚያህል አቴንሽን እና ፎከስ ቢካስ ሰው የሚያስፈልገው ነገር ለመዝናናት ለእረፍት ተወስዶባቸዋል። ቀደም ሲልም እንደተተነበየውም በእርግጥም በኮቪድ 19 ወቅት የአይምሮ ጤና ችግሮች አንደኛው የመነጋገሪያ ርዕሰ ጉዳዮች ነበሩ። በዚህ አጋጣሚ በማህበረሰባችን ውስጥ ይህንን የምክር አገልግሎት በማግኘት የተደራረቡ ችግሮች በሚኖሩ ሰዓት ያንን ሊያቀልለት የሚችል አማካሪዎች ጋር በመሄድ ደረጃ ያለው ልማድ ምን ይመስላል? ከልምድሽ እንደዚህ አይነትስ ምክሮች የሰውን ጭንቀት በማቅለል ደረጃ ያላቸው አስተዋጽኦ ምን ምንድን ነው? በቁጥር ብናየው አፍሪካዊ በተለይ የራሳችን ኮልቸር ስናይ ከዚህ ቦታ ላይ አነሳተፍም፣ እና ለምን አነሳተፍም ብንል ብዙ መንገዶች እና ምክንያቶችም አሉ። አንድ ሜንታል ሄልት ወይም የሃይምሮ ጤና ሲባል ምን ማለት ነው ብዙ ሰው አያውቅም። ብዙ ሰው የሃይምሮ ጤና ሲባል የሚመስላቸው እስከ ሆስፒታል ድረስ የሚሄድ ሰው ወይም በቃ በጣም የታመመ ሰው ነው የሚመስላቸው። ሁለተኛ ነገር ደግሞ አንደርስታንድ ቢያደርጉ ወይም ቢረዱን የት የት ስለማገኘው፣ እንዴት ነው የሚሆነው፣ ለምንድን ነው የሚያስፈልገኝ ያም ይመጣል። አለማወቅም ይሁን ወይም ደግሞ ከቦታው ላይ ነው የት እንዳለ ስለማያዩ ወይም ስለማያውቁ ሊሆን ይችላል። ሦስተኛ ነገር ደግሞ ከዚህ ቦታ ከሄዳችሁ እውነት ታማቸዋል ወይም የእኔ ችግር ይህን ያህል ማ አበለን ብለን ልናየው እንችላለን። እና እኔ እንደተረዳሁት ከሆነ ማለት ስራው ስሰራው የአእምሮ ጤና ማለት የሙሉ ሰውነታችን ጤና ነው። እና እንደዛ ብለን ስለማናየው ወደ ኋላ እናደርገዋለን እንጂ እንደ ሌላው ጤና ማለት ሰው ጥርሱ እንዲያምርለት ክሊን እንዲሆን ነው ጥርሱን ብራሽ ያደርጋል ወይም ደግሞ በየጊዜው ዶክተር እየሄደ ብላድ ቼክ ይደረጋል ይሄንም እንደዛው ብዬ ነው የማየው አማካሪነት ማለት የሆነ ሰው ከቤተሰብ ውጭ ከጓደኛ ውጭ ችግሩን የሚሰማ ና ያን ችግር ክብደቱን የሚሸከም እናንተ ብቻችሁን እንዳትሸከሙት እኔ አብሬ ልሸከም ከዛ በላይ ደግሞ በሌላ መንገድ ወይም በሌላ አይን አስተያየት መስጠት የሚችል ሰው ነው እና እኛ እንደዚህ የምንሰራው እኔና አንዱ ጦና ሳይኮሎጂ የሚባል ፈርም ከፍታ አንዲት አፍሪካዊ ብቻ ከሜልብን በጠቅላላ እንደዚህ ፕራይቬት ፕራክቲስ ስራ ሳይ አብረን መስራት አለብን ብዬ ተነጋግረን፣ አሁን ሁለታችን ነው የምንሰራው። ሌላዎችን እያየን ነው ወንዶቹም ሴቶቹ። ግን የምናየው ክላይንት እንዳለ የኛ ሰው ነው። የኛ ሰው ማለት ውይ እንኳን አገኘዎች ለምን ከፈረንጆቹ ጋር እጅ አልረዳሉኝ? ይህ እኮ ሬሲዝም ነው ስላቸው አደሉም እያሉኝ፣ የሚመክሩኝ ደግሞ የማይሆነው ነገር ነው የሚመክሩኝ አ ከእናቴ ጋር የተጣላው ኔ እና እንደዚህ እንደዚህ እየሆን ክመስል በቃ ውጪ ከቤት ረ እንዴት ለምወጣው እኔ እኮ ባህሌ እንደዚህ አይፈቅድም እኔ ስራሱ ይሄን አልፈልግም እኔ መውጣት አለም የፈለኩት እኔ የፈለግኩት ይህን ችግር እንዴት እንድንግባባ ነው እና ኮልቹራል ሪስፖንሲቭነስ ማለት እኛም ራሳችን አፍሪካዊ ስለሆነ ትንሽ ስለ አፍሪካዊ ባህል እናውቃለን እና ለራሳችን ባህል የምናውቅ ሰው ከሆነ ወይም የራሳችን ሰው ምናውቅ ከሆነ የምንሰጠው አስተያየት ራሱ ከዛ የተነሳ ወይም ከዛ የተገጣጠመ ነው የሚሆነው እንጂ ከሌላው ሰው ሜቢ የሚሰጡት አስተያየት መጥፎ ነው ማለት ሳይሆን ላይመጣ ይችላል። ባህልን መሰረት ያደረጉ የምክር አገልግሎቶችን ነው የምትሰጡት ማለት ነው። በተለይ ደግሞ ከባህል ውስጥ የመጡ የህብረተሰብ ክፍሎች ችግሮቻቸውን የሚፈቱበት የራሳቸው ባህላዊ ዘዴዎች አሉ ከሳይንሳዊው ባሻገር ማለት ነው። እና ያንንም ማሰቡ አስፈላጊ ነው ወደሚለው ነው እየሄድሽ ያለሽው። ትክክል። ይሄ ደግሞ የራሱ ፓርት ኦፍ ሳይኮሎጂ አለው እና ይሄን የጨመርነን ስለምናደርግ አፍሪካዊ ብቻም ሳይሆን የማንኛውም ኮልቸር እያሰብነን ለዛ ሰው ችግሩ እንዴት ችግር ሆነ? ለምንድን ነው ይሄ ሰው ይሄን የፈለገ? ቤተሰብ ማለት ለዛ ሰው ምን ማለት ነው? ሃይማኖት ማለት ለዛ ሰው ምን ማለት ነው? ፍቅር ማለት ወይ ትዳር ማለት ለዛ ሰው ከሰውነቱ ብቻ ሳይሆን እስከ ኮሚኒቲው፣ እስከ ሃይማኖቱ፣ እስከ ስራው ያን ሁሉ እያሰብነን ከክራይንቱ ጋር እየሰራን ነው ለዛ ሰው ምክር እና አስተያየት የሚሰጥ እንጂ ያ ሰው ነጠላ አድርገን አይ ይሄ ብቻ መሆን አለበት ብለን አናይ እና ባህላዊ አስተሳሰብ ስላለ ለዛ ሰው ሜንታል ሄልፍ ምን ማለት እንደሆነ ሚኒንጉን የቀየረ ነው። ይህኔ አይምሮ ጉዳይ ማለት ስለ ቤተሰቦች ላይ ያካቶታል። ስለ ትዳር ያካታታል ሁሉ ነገር ይጨምራል እና እንደዛ ብለን ነው የምንሰራው እና ኦንላይንም ቢሆንም እንደዛ እያደረኩ ነው ምሰራ ኦንላይን ምሰራው ስራ በሶሻል ሚዲያ በተለይ በኢንስታግራም ምሰራው ስራዎች ይህን ሁሉ ያስገባው የሰው ጭንቀት የሰው ችግር ከሲችዌሽኑ ውጭ ማየት አይችልም። እስከነ ሲችዌሽኑ ሬፊጂ ማለት ምን ማለት ነው? ሆምለስ ማለት ምን ማለት ነው? ጥቁር መሆን ምን ማለት ነው? እነኝ ነገሮች እንዴት ነው ሁሉ ሜንታል ሄልታችን ወይም ሰውነታችን የሚነካን ወይም የሚጎዳ ነው ብዬ ያን ትምህርት ነው ማሳየው ኦንላይን፣ ለወጣትም ለትላልቆችም ይህን ሁሉ አብረን እንድናስብ እንጂ አንድ ሰው ሃይምሮ ስለተጎዳ ወይ ጭንቀት ስላለበት ሁሉ ነገር አብረ ሆኖ አብረን ነው የምንጎዳው አብረን ነው ደግሞ ልምድ ነው ቀደም ሲል አንቺ እንደጠቀሹ የአይምሮ ጤና በተለያየ ሁኔታ አደጋ ውስጥ ወይም ችግር ውስጥ ፈተና ውስጥ ሊገባ ይችላል እና በተለይ አሁን ያለንበት የኮቪድ አስራ ዘጠኝ ወቅት በመሆኑ ነው ከዚሁም ጋር አያይዘን ልናነሳ የቻልነው ከዚሁ ከኮቪድ ጋር ከተለያየ ባህል በመጡ የህብረተሰባችን ክፍሎች ዘንድ ከጥንቃቄ አንጻር እንደሌላው ማህበረሰብ በቂ ጥንቃቄ ያለማድረግ ሁኔታ አለ። ክትባቶቹ ጋርም በተመለከተ ፍቃደኛ ለመሆን የመጠራጠር የመፍራት ነገሮች አሉ እና እነዚህ እስከ አይምሮ ጤና ጋር እንዴት ይታያሉ? እንደዚህ አይነት ህሳቤ ላላቸው ሰዎች እንደ ምክር ባለሙያነት ሽ የምታስተላልፊላቸው ምክሮች ምንድን ናቸው? ኬኒያ ኮሚኒቲ በኢትዮጵያ ቢሆንም ወይም በመላ አፍሪካን ዲያስፖራ ኮሚኒቲ ብዙ ነገር ይሸክማል። ኦልሬዲ ሂስትሪ አለን፣ በመንግስትም ቢሆንም በፓብሊክ ሄልት ሲስተም ማለት፣ ከራሳችን ሀገር የምናመጣው ሂስትሪ አለ። ከዚህም ሀገር ደግሞ መተን ደግሞ የሚያጋጥመን ኢኒኳሊቲ ወይም ደግሞ ችግሮች ሊኖሩ ይችላሉ። ያን መጠራጠር እና ኮንፊደንስ አለመያዝ አለ። እንደ ምክንያት ስናይ ደግሞ ወይም እንደ ምሳሌ ስናይ ደግሞ በፍለሚንግተን በኖርት ሜልበን በሆነው ነገር እናያለን። ያ ስህተት ስለተሰራ ወይም ሚስአንደርስታንዲንግ ስለነበር ስላለ መንግስት ያ ድረስ ደረሰ ማለት ነው። ያ ደግሞ የተጎዳው በብዛት የአፍሪካን ፖፕሌሽን ነው። ከዚህ የበለጡ ሂስትሪዎች አሉ። በሁለተኛ ነገር ደግሞ በጣም ብዙ ጋፖች አሉ። እኛና መንግስት ወይም የሚሰጠን ስለ ጤና ምክር ማለት ነው። የቋንቋ ልዩነት ሊሆን ይችላል። የባህላዊ ልዩነት ሊሆን ይችላል። ሶስተኛ ነገር ደግሞ የእኛ ኮሚኒቲዎች ይለያሉ ከሌላው ኮሚኒቲ። አሁን ብዙ አፍሪካዊ ኮሚኒቲ እናት፣ አባት፣ ልጆች አይደለም አብረው የሚኖሩት አያቶች አብረው ሊኖሩ ይችላሉ። የአክስት ያጎት ልጆች አብረው ሊኖሩ ይችላሉ። ወይም ደግሞ ያላቸው ልጆች ከሶስት አራት በላይ ሊሆን ይችላል። ያለን ኮልቸራል ሲችዌሽን ይለያል። ምሳሌ ልክ እንደ ዶክተር እኩል ቦታ ለሃይማኖት የሚሰጥ ኮልቸር አለ። ሜሴጁ ሲመጣ ለኛ እንደዚህ አርጎ ሎክዳውን ሆኖ እንደዚህ አታርጎ ወይም ደግሞ ይህን ቫክሲን እመኑና ውሰዱ። ግን ፍራቻም ስላለብን ለአንዳንድ ነገር አንደፍርም። ስለ ቫክሲን ደግሞ ብንሄድ ማለት ምን እንዳለበት አላውቅም። ሁለተኛ እንዴት እንደሚሰራ አልተረዳሁም። በእኔ ይጀመር በሌላ ሰው ማይጀመር፣ በቃ ልየው አላምንበት የሚል ሰውም ሊኖር ይችላል አውፈልጓለሁ የሚሉ ሰው ይኖራል ግን በብዛት ያለው ሰው ደግሞ ትንሽ በቃ ልይ ወደኋላ ያለ እንደዛ ነው ያለ ና እንደ ትግስት ትግስት ራሴን ወክዬ ማለት ነው ማንኛውም ሰው ለራሱም ለልጆቻቸው መብት አላቸው። ባለው ኢንፎርሜሽን ተረድተን ገብቶን ዲሲዥን መናረግ መሆን አለበት ብዬ ማምነው እንጂ በመሰለን ወይም ደግሞ ዝም ብለው ሶሻል ሚዲያ ፌስቡክ ላይ ያየነው ነገር አይደለም። ስለ ጤናችን እስከሆነ ድረስ ስለ ሕዝቡ ጤና እስከሆነ ድረስ ኢንፎርሜሽኑ በሚገባን ቋንቋ በሚገባን በምንረዳው መንገድ የምንወስነው ነገር በዛ ቢሆን ሚሻል ይመስለኛል እንጂ አልተረዳሁም ማወቅም አልፈልግም ከምንል መንግስትም የሞከረ ነው። በቋንቋም በሚሆን አሁን ሰኞ ለመላዊ አፍሪካን ኮንፈረንስ አደርጋለሁ ማለት ነው። ሰኞ ጁን ሰቨን ሰቨን ፒኤም ስለዚህ ጉዳይ ለማውራት የአፍሪካዊ ሕዝብ ምን ችግር እንዳለበት በአማርኛም ደግሞ አዘጋጃለሁም ሼር አደርጋለሁ አ ካውንስለር አ ሜንታል ሄልት ወርከር ሰው ሁሉ ሲቹዌሽን አውቆ በራሱ መንገድ እንዲሄድ ውሳኔውን እንዲወስን ነው። ወጣት ትዕግስት ከበደ አማካሪና የአእምሮ ጤና ባለሙያ ስለነበረን ቆይታ እናመሰግናለን። ማርታ፣ በጣም ነው የማመሰግነው። በአማረኛ የተኮላተፍ ቁጭ እላችሁ ስታዳምጡ ደግሞ አመሰግናለው። እኔ የምለው የኔ አማረኛ እንደ ሴኮንድ ሃንድ ልብስ ሰው በደንብ ተጠቅሞበት ለሰው ሲሰጥ የኔ አማረኛም እንደዛም ነው፣ ከሰው ሲጠቀሙ እያየው ለእኔ በሁለተኛው ዙር ይደርሰኛል። እና ይሄን መልእክቶችን ያልኩትን ሁሉ ስላዳመጣችሁ እናመሰግናለን። ማርታ ስለጠራሽኝ ደግሞ በጣም ነው የማመሰግነው። እኛም እናመሰግናለን። በነገራችን ላይ የአማርኛ ቋንቋ ሁለተኛ ቋንቋ ነው ብለሻል፣ ግን በጥሩ ሁኔታ ነው አቀላጥፈሽ አማርኛን የተናገርሽው። ቋንቋውን ለማወቅ ስላደረግሽው ጥረት ቤተሰቦችሽም በዚህ ውስጥ ይታያሉ፣ ይጠቀሳሉ እና ቤተሰቦችሽም በዚህ አጋጣሚ ምስጋና ይገባቸዋል።